የጀርመን ታዋቂ ዕለታዊ ጋዜጣ ዙዶቸ ሳይቱንግ ስለ ኢትዮጵያ አገር አቀፋዊ ምርጫ ሲዘግብ ርዕሱን በጉልበት ወደ ዘመናዊነት ነው ያለው። የጠቅላይ ሚኒስትር አቶ ኃይለማርያም ደሳሌን ፓርቲ ኢህአዴግ እንደሚያሸንፍ ጥርጥር የለውም ሲል የዘገበው ይህ ጋዜጣ ኢትዮጵያ ባለፉት አመታት በእርግጥ ጥሩ የኢኮኖሚ እድገት ያስመዘገበች ሀገር ብትሆንም እንደ ልማታዊ አምባገነን ነው የምትታየው። መንግስት የኢኮኖሚውን አቅጣጫ ብቻ ሳይሆን ህብረተሰቡንም ይቆጣጠራል ሲል አትቷል። ጋዜጣው የሰብአዊ መብት ተሟጋጅ ድርጅቶችን ዋቢ በማድረግ ሂሰንዛሬ ጋዜጠኞች በሀገሪቱ ቦታ እንደሌላቸው ወይኒ ቤት የሚገኙ ጋዜጠኞችንና የኢንተርኔት ዘጋቢዎችን በምሳሌነት ጠቅሶ ያብራራል። ጋዜጣው ስለ ሀገሪቱ ልማትም ጽፏል። ምንም እንኳን ልማቱ ዝቅተኛ ደረጃ ላይ የሚገኘው ማህበረሰብ ጋር ባይደርስም በአዲስ አበባ ትላልቅ ፎቆች እየተሰሩ ስለመሆኑና በቅርቡ የቀላል ባቡር አገልግሎት ስራውን እንደሚጀምር ይጠቁማል። ዙዶች ሳይቱንግ የኢትዮጵያ ምርጫ ሀተታውን ከማጠናቀቁ በፊትም የተቃዋሚዎች እጣ ፋንታ ከባለፈው ምርጫ ጋር ሲነጻጸር አለመሻሻሉንም አንስቷል። እንደ ጋዜጣው ቀውስ ውስጥ ከሚገኙት ከሶማሊያና ከደቡብ ሱዳን ጋር ስትነጻጸር ምዕራባውያን ኢትዮጵያን የተረጋጋች ደሴት አድርገው ስለሚመለከቷት የዲሞክራሲ ርዕስ ሲነሳ ጆሮ ዳባ ለበስ ብለው ያልፏታል ይላል። ሌላው ስለ ኢትዮጵያ ምርጫ የዘገበው ታገስ ሳይቱንግ የተባለው የጀርመን የዜና ማሰራጫ ነው። ተቃዋሚ ድምፅ የለውም በሚለው ርዕሱ የምርጫው አሸናፊ ፓርቲ ኢህአዲግ እንደሚሆን እንደማያጠራጠር ያትታል። ታገሻው ከዚህም በተጨማሪ በቴሌቪዥን ስርጭቱና በድረ ገጹ ከሀገር ሸሽቶ ናይሮቢ ውስጥ ጥገኝነት ስለጠየቀው ጋዜጠኛ የትነበርክና ደረሰብኝ ስለሚለው በደል ዘግቧል። ፍራንክፈርተር አልገማይነር የተባለው የጀርመን ጋዜጣም ቢሆን እንደ ሌሎቹ ጋዜጦች ማን ምርጫውን እንደሚያሸነፍ ግልጽ ነው ይላል። እንደ ብረት የጠጠረ አገዛዝ ባላት ሀገር በሚለው ርዕሱ ከ457 የምክር ቤት መቀመጫ 456ቱን ኢህአዴግ ይዞ የመራው ሀገር እንደሆነ በመግለጽ ጋዜጣው የተቃዋሚዎችን ነጻ አለመሆንና ብሶትም ያትታል። ከዚህም በተጨማሪ ጋዜጣው ምናልባትም ነጻ ምርጫ ታይቶበታል ያለውን የ97ቱን ምርጫና ከዛም በኋላ ስለተነሳው አመጽና በወቅቱም ከሁለት መቶ በላይ ሰዎች ስለመሞታቸው አውስቷል። ከዚህም በተጨማሪ የኢትዮጵያ መንግስት አሸባሪ ቡድናትን በመዋጋት የዩናይትድ ስቴትስ ስልታዊ አጋር መሆኑን ጋዜጣው ጠቅሷል።